ከኤስቤስ አማርኛ ጋር ነዎት። ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ፣ በቅድሚያ እንኳን ለኢድ አልአድሃ በዓል መሰላም አደረሰዎን እንላለን። አመሰግናለሁ። እንኳን አብሮ አደረሰን ባረካሁን። እንደሚታወቀው የኢድ አልአድሃ በዓል የእስልምና እምነት ተከታዮች በዓለም አቀፍ ከሚያከብሯቸው ሃይማኖታዊ በዓሎች መካከል አንዱ ነው። ለበዓሉ መከበር ምክንያት የሆነው ሃይማኖታዊ አንድምታ ምንድን ነው? ኢድ አልአድሀ ማለት የሳክሪፋይሲንግ ማለት ነው። ከነቢዩላ ኢብራሂም በአብርሃም ነቢይ ጊዜ የጀመረ ነው እና ከዛ ጀምሮ ነው እና አሁን ዛሬ ምሳሌ አረፋ ነው። አረፋ ማለት እዛ የምቆሙበት አረፋ ላይ ማለት ነው። አደም እና ህዋ የተገናኙበት ቦታ አረፋ ማለት አረፋሀ ያኒ አወቃት ነው። ሲያውቃት ሲገናኙ የአወቃት ጊዜ። ከዛውና አሁን ዛሬ የምሳሌ ጾም ይጾማል። ዛሬ የጾመ ሰው አንድ ያመት ያሳለፈውን አጽት በሙሉ አላህ ይቅር ይለዋል። ኒክስትን አጽት የሚሰራ ከሆነም ያንም ይቅር ይለዋል። ትልቅ ቦታ አለ በእስልምና ማለት ነው። ስለዚህ ወንጀላችን መታጠብ ነው። ፕላስ ሳክሪፋይስ ስናደርግ ነገ በግ ስታረድ ያ በግ ቅያማ ቀን ከነ ቀንዱ ይመጣና ሰውየውን ከመጥፎ ነገር ይጠብቀዋል ማለት ነው። ይሄ ነው የጀመረው በነቢዩላህ ኢብራሂም ነው። እንግዲህ ከዛ ጀምሮ ለሙስሊሞቹም መንገድ ተደረገ ፕላስ የሀጂ ጊዜም ነው። ትልቅ ቦታ ያለ ነው። ድሃም የምንረዳበት፣ ስጋ የምናበላበት በዓል ነው። በትክክለኛው እንደሚታወቀው ከዚህ ከበግ ማረድ ጋር በተገናኘ በክርስትና እምነት ተከታዮችም ዘንድ አብርሃም ልጁ ይስሐቅን ለመስዋዕት እንዳቀረበ ይነገራል። በእስልምና እምነት ደግሞ አብርሃም ልጁን ኢስማኤልን ለመስዋዕት ያቀረበበት የሚባለው አንድ ናቸው ማለት ነው። በእስልምና ራሱ ቱ ኦፒኒዮን አለ፣ ሁለት ኦፒኒዮን አለ እስማኤል ለለ ኢስሐቅ ምለዋለ ስለዚህ ግን በሞስት ስትሮንግ የሆነው እስማኤል ነው። ልጁን ለማረድ ሲዘጋጅ አላህ ስብሃነ ወተዓላ በጋ ወረደለት ነው። ከዛ ጀምሮ ነው እንግዲህ ሃይማኖት አንድ ነው። ምክንያቱም ከኛ በፊት ያሉ ሃይማኖት በሙሉ ስለምናምንባቸው ልዩነቱ በጣም ትንሽ ትንሽ ነገር ነው። ያውም ደግሞ ራሱ ሌላ ኦፒኒዮን እኛ ራሱ እኛ ላይ ይኖረዋል። ኤክስፕሌኔሽን ላይ ቁርአኑን ማለት ነው። ስለዚህ ትክክል ነው። ስለዚህ ምናልባትም በእስልምና እምነት ተከታዮች ዘንድም የሚለው አለ ማለት ነው። ስለዚህ ይሄ ያን ያህል ልዩነት እንትና አይደለም። ዋናው የዛም መንገድ ተከትለን እኛ በጉን አርደን ለድሃ መስጠት መቻላችን ነው እና ቬሪ ኢምፖርታንት በተለይ በአሁኑ በኮቪድ በምናምን አሁን ሰው እህል መብላት እንኳን አቅቶታል፣ ስጋውን ተይና። ስለዚህ በተቻለን መጠን እኛ አሁን ከዚያ ሀገር ሰዎቹም የሚሰጡንም በራሳችንም በምንችለውን ወደ ኢትዮጵያ ልካን ሜዲያ የማይደርስ ኤሪያ በደንብ ስጋ እንዲበሉ ነው የምናደርገው ማለት ነው። ይሄ ነው ዋናው እሱ ነው። እና በእያንዳንድ ቤት መደረግ አለበት። በእስልምና እና አትሊስት አሁን ልጆች ልጆች የሚሰሩ ከሆነ በእያንዳንዱ ሁሉም ማድረግ አለበት፣ ከነ ባል ከነ ሚስቱ ያን ሊስፋፋ ማለት ነው። ሚኒመሙ ግን አንድ በግ ከአንድ ቤት መደረግ አለበት። ስለዚህ እዚህ በአውስትራሊያ የሚገኙ የእስልምና እምነት ተከታዮች ይህንን በግ ለመግዛት የሚያስችለውን ገንዘብ በማሰባሰብ ወደ አገር ቤት በመላክ እዛ ያሉ ይህንን ማድረግ ያልቻሉ የእስልምና እምነት ተከታዮችን አርደው እንዲበሉ የምታደርጉበት ሌላኛው የበጎ አድራጎት ተግባር የሚፈጸምበት ሃይማኖታዊ በዓልም እንደሆነ ነው እየገለጹ ያሉት። አዎ። በትክክል ሌላው እንግዲህ ኮቪድ አስራ ዘጠኝ ብዙ የሃይማኖታዊ በዓላቶችንም ሆነ የዕለት ተዕለት የሰዎችን ህይወት ቀድሞ በሚሄዱበት መንገድ እንዳይሄዱ ያደረገ ዓለም አቀፍ የቫይረስ ስርጭት ነው ያለው ና የእስልምና እምነት ተከታዮች የኢድ አልአድሃን በዓል በሚያከብሩበት ጊዜ ምን አይነት ጥንቃቄ ማድረግ አለባቸው ብለው ይመክራሉ? እንደሚታወቀው እዚህ ቪክቶሪያ፣ ሜልበርን እንዲሁም ኒው ሳውዝ ወልስ በአሁኑ ሰዓት ሬስትሪክሽን ወይም ደግሞ ገደብ የተጣለባቸው ከተሞች ናቸው ና በዚህ አካባቢ የሚያሉም እንዲሁም በሌሎች ከተሞች ያሉ የእስልምና እምነት ተከታዮች በዓሉን ሲያከብሩ ማሰብ የሚገባቸው ነገሮች ምንድን ናቸው ብለው ይመክራሉ? በሃይማኖታችን መሰረት ከሄድን በዓሉን ማክበሩ ግዴታ አይደለም። ግዴታ አይደለም ስልሽ እንደ ማስት መደረግ አለበት የምል የለም። አሁን ግን ጤናችን መጠበቅ፣ ከመጥፎ ነገር ራሳችን መጠበቅ ግን ግዴታ ነው። ከዛ የበለጠ ማስት ሆኖ ይታያል። ስለዚህ ማንኛውም ሰው መንግስት የሚለው በሄልት ኦቶሪቲ ኢንፎርሜሽን የምናገኘው የበለጠ ጥንቃቄ መስጠት ግዴታ ነው። በእስልምናችን እንደዚህ ያለ በሽታ የወረደበት ቦታ አትግቡ ይላል። ከገባችሁ ደግሞ አትውጡ፣ እዛ ውስጥ ካላችሁ አትውጡ፣ ሌላ ሰው ጋር እንዳትደባለቁ ማለት ነው። ስለዚህ እኛ አሁን የምንላቸው ሁሉም በየቤቱ ማክበር ይችላል። ቤቱ ውስጥ መስገድ ይችላል። ልጆቹ ጋር መስገድ ይችላል። እዛው ሰለብሬት ማድረግ ይችላል። መንቀሳቀስም ክልክል ነው። በሸሪያችን ከሄድን መንቀሳቀስም ክልክል ነው። ምክንያቱም ስፕሪድ ሊያደርጉት ይችላሉ። ሌላ ሊጎዳ ይችላል ወይም ደግሞ በሽታውን አምጥቶ ለቤተሰቦቹ ሊሰጥ ይችላል ሰውየው። ስለዚህ በኢዱ ምክንያት አድርጎ መንቀሳቀስ ክልክል ነው። ሁሉም ባለበት መስገድ አለበት። ጸሎቱም፣ ፕሮግራሙን ሁሉም ቤት ውስጥ መደረግ ይቻላል እና ማያውቅ ደግሞ ደውሎ ጠይቆ እንዴት ማድረግ አለብን ብሎ ኢንፎርሜሽን ልንሰጣቸው እንችላለን። በሃይማኖታችን መሰረት ይሄ ነው ግዴታ ነው። በአውስትራሊያም ሆነ በመላው ዓለም ለሚያደምጡት አድማጮች እና በዓሉን ለሚያከብሩ የእስልምና እምነት ተከታዮች ሁሉ የኢድ አልአድሃን መልእክቶ ሰጡትን ያስተላልፉ ዘንድ ድሉ እንሰጣለን። ዋናው መልእክቱ ለሁሉም የኢትዮጵያኖች ውጭ ያሉም ውስጥ ያሉም አሰላሙ አለይኩም ወረህመቱላሂ ወበረካቱ ይላለሁኝ። በእስልምና መሰረት አላህ ይጠብቀን። አላ ሀገራችን ሰላም ያርገን። ሁላችን ተረባርበን ስለ ሀገራችን ማሰብ፣ አንድነታችን፣ ይሄ ሁሉ አስፈላጊ ነው። ለሁሉም ኮንግሬቱሌሽን እላቸዋለሁ። በአረበኛ እየተከታተልን ስለሆነ ምርጫም ሆነ ስለ ግድቡም ሆነ በጣም ደስ ደስ የምል- አለ ሀገራችን ላይ ያው እንግዲህ ሌላ መጥፎም ቢኖርም፣ ስለዚህ በጸሎት ይሄን ጭንቀት ወይንም ደግሞ ሀገራችን ላይ ጫና የምደረገው በጸሎት እንራመዳለን ብዬ ላለው ሁላችን ጸሎት ማድረግ አለብን። ሀገራችን አንድነታችን አላህ ይጠብቅልን። ሀገራችን ሰላም ትሁን። ሁሉም የተመኘው አላህ ይስጣችሁ። ሁሉም ጤና አላህ ይስጣ። ከዚህ በሽታ አላሁ ስብሓነ ወተዓላ በሰላም አሳልፎ ያሳየን ብዬ መልክትህን አሳልፋለሁ። ተቀበል አላሁ ሚና ወሚንኩም አላ ኸይራችን ጥሩ ስራችን አላ ይቀበልልን። ሁላችን አላ ሰላም ያርገን። ሀገራችን ሰላም ትሁን። ይሄ ነው። ወሰላሙ አለይኩም ወረህመቱላህ ወበረካቱ። እናንተም እናንተም በረካሁን ናቸው መደወላቸው። እናመሰግናለን ሼክ አብዱራህማን ሀጂ ከቢር በአውስትራሊያ የእስልምና እምነት ተከታዮች መሪ። እኔም አመሰግናለሁ፣ ባረካ አላህ ይጠብቃቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። የዚህ አይነት ታሪኮችን በተጨማሪ ማድመጥ ይሻሉ፣ በአፕል ፖድካስት፣ ጉግል ፖድካስት